ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል ኢትዮጵያ ውስጥ እነዚህ ሶስት ሺህ ሕፃናት ሁለት ሺህ ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን ሀያ ሁለት ሀያ ሶስት ዓመታቸው ነው። ሌሎቹ ስንጀምር አንድ ሺህ ልጆች ሰባት ዓመታቸው ነበር ገና ጥናቱ ሲጀመር። ላለፉት 22 ዓመታት የ3000 ኢትዮጵያውያንን ሕፃናትና ዳጊዎች የኑሮ ሁኔታ ሲከታተል የነበረው ያንግ ላይፍስ ኢትዮጵያውያን ኃላፊ ዶክተር አሎላ ፓንክረስት ነው። ቀደም ብለን የሰማናቸው ስለ ድርጅቱ ግኝት በምሽቱ ያጋሩናል። የሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩ እመራለሁ። ኤልያስ አስማረ በቅንብሩ አብሮን ይቆያል። አብራችን አምሹ። ወደ ቀዳሚ ዝግጅት ይሻገል። ያንግ ላይፍስ ኢትዮጵያ ላለፉት 22 ዓመታት የ3000 ኢትዮጵያውያን ህጻናትና አዳጊዎችን የኑሮ ሁኔታ ሲያጠና ቆይቷል። በኢትዮጵያ የዘመን አቆጣጠር በ1993 ዓ ም የተጀመረው ጥናቱ ከውልደት ጀምሮ ያሉ 2000 ጨቅላ ህጻናትንና የሰባት ዓመት ዕድሜ ያላቸውን አንድ ሺ ልጆችን እስከ ወጣትነት ዘመናቸው ተከትሎ ለወግ ለማዕረግ እስኪደርሱ ለማየት በቅተዋል። ከጥናቱ ጋር የተያያዙ ጉዳዮችን ኃላፊው ዶክተር አሉላ ፓንክረስ አጋርተውናል። ያነጋገረቻቸው ደግሞ ኤደን ገረመው ናት። ያንግ ላይቭስ በኢትዮጵያ የመጀመሪያው የረዥም ጊዜ ጥናት ነው ለማለት ይቻላል። ከተጀመረበት 1993 ዓ.ም አንስቶ ሶስት ሺህ የሚሆኑ ኢትዮጵያውያንን ከጨቅላ ህጻንነት እስከ ወጣትነት እድሜያቸው ድረስ ተከታትሎ ለቁም ነገር አብቅቷል። በአመጋገብ፣ በድህነት፣ በአይምሮ ጤና ና በስነ ተዋልዶ ጉዳዮች ላይ በሚያተኩረው የጥናቱ ክትትል ሂደት ወላድ እስከ መሆን የደረሱ ኢትዮጵያውያን ልጆችና ወጣቶች አሉ። በያንግ ላይቭስ ጥናት የኢትዮጵያ ዋና ዳይሬክተር ዶክተር አሉላ ፐንክረስት ባለፉት ዓመታት መርሃ ግብሩ በሀገሪቱ የተለያዩ የፖሊሲ ለውጦች እንዲኖር አግዟል ይላሉ። የፖሊሲ ነክ ጥናቶች ብዙ አካሄደናል። ለምሳሌ የምግብ ዋስትናን በሚመለከት የሴፍቲነት የምግብ ዋስትና የነበረውን ፕሮግራም ምን ያህል ተግባራዊ እንደሆነ ለህፃናት ላይ ምን አይነት ጫና ፈጥሮ እንደሆነ ከስራ ጋር ተገናኝቷል የሚለውን ነገር አንዱ እሱ ነው። የህፃናት ጉልበት ብዝበዛና ስራ ጉዳይ፣ እንደዚሁም የጥቃት ጉዳይ፣ ያለ ዕድሜ ጋብቻ፣ ከፍልሰት ከከተማ ከአንድ አካባቢ መፈናቀል ወደ ኮንዶሚኒየም የተለያዩ አንገብጋቢ የሆኑ ወቅታዊ አርስቶች ላይ ተጨማሪ ጥናት ያደረግንበት ወቅት አለ። ከኢትዮጵያ ውጭ በፔሩ በህንድና በቪየትናም የሚደረገው ይኸው ጥናት ዋና ትኩረቱን በድህነት ላይ ያደረገ ነው። ኢትዮጵያ ውስጥ እነዚህ ሶስት ሺህ ህጻናት ሁለት ሺህ ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን ሀያ ሁለት ሀያ ሶስት አመታቸው ነው። ሌሎቹ ስንጀምር አንድ ሺህ ልጆች ሰባት ዓመታቸው ነበር ገና ጥናቱ ሲጀመር። ስለዚህ ሁለቱን ቡድን ማስተያየት እንችላለን። ለውጦች ምን ያህል እንደመጡ ልጆቹ እያደጉ ስምንት ዓመት ሲደርሱ የትናንሾቹ ከትላልቆቹ ጋር እናስተያያቸዋለን። ኢትዮጵያ ውስጥ በስድስት ክልል በሃያ የተለያየ አካባቢ ነው ጥናቱ የሚካሄደው እና እያንዳንዱ አካባቢ የሚመረጡት ህፃናት ከባቦሰጥ ማለት እንትን እያንዳንዱ ከደሃውም ከሀብታሙ ግማሽ ሴቶች ግማሽ ወንዶች ናቸው። እና ግን ደሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ትንሽ ከዳ አካባቢ ነው። እንደዚሁም ምግብ ዋስትና በገጠር ምግብ ማስዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት። በያንግ ላይፍስ የሚደረጉ ጥናቶች በኢትዮጵያ ትምህርት ቤቶች የተማሪዎች ምገባ መርሃ ግብር እንዲጀመር ሰፊ ሚና እንደተጫወተ ዶክተር አሉላ ይናገራሉ። ከዚህም ጋር ባለፉት ሀያ ሁለት አመታት በህፃናት አመጋገብና ትምህርት ረገድ ተመዝግበዋል ያሏቸውን ውጤቶችም ያብራራሉ። የአመጋገብ ጉዳይ በጣም ወሳኝ መሆኑን ማሳየት ችለናል። ማለትም በህፃንነታቸው በቂ ምግብ ወይ ተመጣጣኝ ምግብ ያላገኙ ህፃናት እያደጉ ሳለ ስለምንከታተላቸው ምን አይነት ለውጥ እንደሚመጣ ማሳየት ችለናል። እና እንደውም በአንድ በኩል የሚያሳስብ ጉዳይ ነው። በሌላ በኩል ግን ጥናቱ ጥሩ አይነት ውጤትና ተስፋ የሚሰጥ አይነት ውጤት ነው ያገኘ ነው። ምን ለማለት ነው የፈለግኩት? እነዛ በህፃንነታቸው የተጎዱ በአቃቀንጭራነት ያጠቃቸው ልጆች የተወሰኑት፣ በርከት ያሉት እንደውም በአራቱም ሀገር በተለይ በኢትዮጵያ ሁኔታቸው የተሻሻ ለመጣ እያደጉ ሳለ መጀመሪያ እንደተፈራው የነበረው አስተሳሰብ በዓለም አቀፍ ደረጃ በህፃንነት አቀንጭራ ያጠቃቸው ልጆች በቃ ተስፋ የላቸውም፣ ምንም የተሻለ ሁኔታ ላይ ሊደርሱ አይችሉም እና ለዘላለም እጣ ፋንታቸው የተቋጨ ነው የሚል አስተሳሰብ ነበረ። እኛ ግን እያጠናናቸው ስንሄድ ብዙዎቹ የተሻለ ሁኔታ ላይ የመጡ ስናይ ጊዜ ይሄማ አመጋገብ ወሳኝ መሆኑና መጀመሪያ ላይ በመጀመሪያው አንድ ሺህ ቀናት ብቻ ሳይሆን ከዛም በኋላ ለውጥ ማምጣት ስለሚቻል የ ትምህርት ቤት ምገባ ፕሮግራም በጣም ወሳኝ መሆኑን ማወቅ ቻልን። ሕጻናቱና አዳጊዎቹ በትምህርት ቤቶች የምገባ መርሃ ግብሮችና በየአካባቢያቸው የሴፍቲ ኔት መርሃ ግብሮች ላይ ከተሳተፉ በኋላ በእድገታቸው ላይ ከፍተኛ የሆነ አዎንታዊ ለውጦች እንደታዩ ዋና ዲሬክተሩ ገልጸዋል። በአንጻሩ ግን የትምህርት ጥራት ማሽቆልቆሉንም በጥናት አረጋግጠናል ይላሉ። እና ዋናው ግኝቱ ምንድን ነው? በጊዜ ሂደት የ ትምህርት ተደራሽነት በጣም ጨመረ። ከዘጠና ቤት ወደ መቶ የሚደርስበት አካባቢ ነበር። በከተማዎች በገጠርም ቢሆን ትልቅ በጣም አመርቂ ውጤትና ትልቅ ለውጥ ነው የመጣው። ነገር ግን በጥራት በጣም ችግር እንደተፈጠረና ጥራት ዝቅ በጣም ያሽቆለቆለ መሄዱን ማረጋገጥ ቻለን። የጥናት መርሃ ግብሩ በህጻነት እድሜያቸው ካሳተፋቸው አንዳንዶቹ አይናቸውን በአይናቸው ለማየት ማዕረግ ደርሰው ወላጆቻቸውንም ለአያትነት ወግ ማብቃታቸውን የሚናገሩት ዶክተር አሉላ ጥናቱ በትውልዶች መካከል ያለውን ቅብብሎሽም ያሳየን ይላሉ። በተጨማሪም በስነ ተዋልዶ ጉዳይ በሴቶችና ና በወንድ ወጣቶች መካከል ሰፊ የግንዛቤ ልዩነት እንደታየ እንዲሁም ከኮቪድ-19 ወረርሽኝ በኋላና ግጭቶችን ተከትሎ የወሊድ መከላከያ አጠቃቀም እንደቀነሰ ና የህዝብ ቁጥር መጨመር እየተመ እየተመዘገበ እንደሆነም ጠቁመዋል። ህፃናቱ እያደጉ ሳለ የፆታ ልዩነቶች በጣም ጎልተው አይታዩም ነበረ አስራ ሶስት አስራ አምስት እስከሚሆናቸው ድረስ። ከዛ በኋላ ግን በጣም ልዩነቶች እየሰፉ ነው የመጡት። ለዛም አንዳንዱ ምክንያቶች ያለ ዕድሜ ጋብቻ ነበረ እና የዚህ የስነ ተዋልዶ ጉዳዮች ላይ ብዙ ትኩረት አድርገን ነበረ የወሊድ መከላከያ አቅርቦት እና ተደራሽነት የወጣቶቹ ያንን የማግኘት ጉዳዮች በጣም አሳሳቢ ነበሩ ሴት ልጃገረት ደግሞ ካረገዘች በኋላ በጣም ብዙ ችግሮች እንደተፈጠሩ ለማየት ችለናል ከዚህ ሳቢያ በተለይ ለምሳሌ አምቡላንሶች ሴቶችን ከገጠር ወደ ሐኪም ቤት የመውሰዱ ነገር እሱ ትልቅ ለውጥ ነበር ያየነው። ሆኖም በዚህ በጦርነት የቀነሰበት ሁኔታና የወሊድ መቆጣጠር የመቀነሱም ነገር እና ብዙ ልጆች የመውለዱ ነገር እየጨመረ ሳይሆን አይቀርም። ያንግ ላይፍስ የኑሮ ውድነትን፣ ጦርነትን፣ ኮቪድ-19ን፣ የከተማም ሆነ የገጠር መፈናቀሎችን ጨምሮ በኢትዮጵያ የተከሰቱ ሌሎች ቀውሶች በወጣቶች ህይወት ላይ ያስከተሉትን የአእምሮ ጫና ማጥነቷል። የምርሃ ግብሩ ዋና ዲሬክተር ዶክተር አሉላ ባለፉት ጥቂት ዓመታት በተለይም ግጭቶች ባየሉባቸው አካባቢዎች የጭንቀትና የድባቴ ምልክቶች እንደጨመሩ ተገንዝበናል ይላሉ። በትግራይ ጦርነት ጊዜ ሁለት ጊዜ በስልክ፣ ስልክ ከመቋረጡ በፊት ባደረግነው ጥናት ከመጀመሪያው ወደ ሁለተኛው ስልክ ጥናት የወንዶቹ የጭንቀት አንግዛያቲ የሚባለው መጨመር የሴቶቹ ደግሞ የድብርት ዲፕሬሽን የመጨመሩ ነገር ማሳየት ችለን ነበረ። አሁን ደግሞ ልክ አሁን ጥናቱን እያካሄድን ነው። ለዚህ ጥናት መነሻ የሚሆን ይሄ ፓይለት ምንለው ሙከራ የጥናት ዘዴዎቹን እና መጠይቆቹን ስንጠይቅ በዚህ በጦርነት አካባቢ ችግር ያጋጠማቸው አካባቢዎች የዚህ የአእምሮ ችግሮች በጣም ከፍተኛ ጭንቀት እንደሚያስከትል የዚህ የስጋቱም ለማጥናት ችለናል። አሁን ደግሞ የምናደርገው በአሁኑ ወቅት የኛ ቡድኖች የአጥኚ ቡድኖች በሀያ የተለያየ አካባቢዎች በኢትዮጵያ እያጠኑ ነው። ከስድስት ክልሎች በተውጣጡ የገጠርና የከተማ ወጣቶች ህይወት ላይ ዘርፈ ብዙና ምሉዕ ጥናት የሚያደርገው ያንግ ላይፍስ በታላቋ ብሪታንያ መንግስት የውጭ ሀገራትና የጋራ ብልጽግና ሀገራት ተቋም የገንዘብ ድጋፍ ሲደረግለት ቆይቷል። ይሁንና በዓለም አቀፍ ደረጃ በልዩ ልዩ ሀገራት በተስፋፉ ጦርነቶች ሳቢያ ምናልባትም ከቀጣይ አንድ ዓመት ተኩል በኋላ የገንዘብ ድጋፉ ሊቋረጥ ይችላል የሚል ስጋት እንዳጠላበት የያንግ ላይፍስ ኢትዮጵያ ዋና ዲሬክተር ዶክተር አሉላ ፓንክርስት ለአሜሪካ ድምጽ አመልክቷል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተሰናደው ዘገባ ኤደን ገረመው። ኤደን ገረመውን አመሰግናለሁ። ፍሪላንስ ኢትዮጵያ ወጣት ስራ ፈላጊዎችና ቀጣሪዎችን በማህበራዊ አውታሮች ድልድይነት የሚያገናኝ ተቋም ነው። ከተቋሙ ዋና ስራ አስኪያጅ ስመኝ ታደሰ ጋር ያደረግነው ቆይታ በመቀጠል ይቀርባል። ስሜት አደሰ ይባላለሁ። አፍሪዮርክ ኢንኮፖሬትድ ወይም ፍሪላንስ ኢትዮጵያ መስራችና ዋና ስራ አስኪያጅ ነው። በጣም አመሰግናለሁ። ይሄ ተቋማችሁ በርካታ ወጣቶችንና ቀጣሪዎቻቸውን በማገናኘት ላይ የሚገኝ ድርጅት እንደሆነ እየተሰማ ነው። የተጀመረ እንዲጀመርስ መነሻ የሆኑ ምክንያቶች ምን ነበሩ? የተጀመረው በ2018 ነበረ። ሌላ ድርጅት ነበረን እና በዛ ድርጅት የሰራተኛ ችግር ስለነበረብን እና ያንን ነገር ሰሉ ማድረግ ስለፈለግን ችን ብለን የሰራ ነው ፕሮዳክት ነበረ። በሁለት ሺህ ሀያ ግን በቃ እንደ ራሱ እንደቻለ ካምፓኒ አድርገን አቋቁመን ተሻለ ተደራሽነት እንዲኖረው አድርገን ሰራ ነው። ከመጀመሪያውም ስንሰራው ለተጠቃሚ ብለን ሳይሆን ለራሳችን ብለን መሰራታችን ዋናው የእኛን ችግር ሶልቭ ባደረግን ቁጥር ለሌሎች ሰዎችም የተሻለ እንዲሆን ማድረግ ችለናል። ፍሪላንስ ኢትዮጵያ የተሰኘው ተቋም የሚሰራቸውን ስራዎች እስቲ በተወሰነ መንገድ አስተዋውቀን። ምን አይነት እንቅስቃሴዎችን ነው የምታደርጉት? ምን አይነት አገልግሎቶችን የምሰጡት? የኛ ድርጅት የሚሰራው ቴሌግራም ላይ በመነሳት በአሰሪና በሰራተኛ መካከል ያለውን ኮሚኒኬሽን ክፍተት በመሙላት ስራ የግድ ዌብሳይት የሚያቅሰው ወይም የግድ አፕሊኬሽን የሚያቅሰው ሳይሆን ሶሻል ሚዲያ መጠቀም የሚችል ሰው ጋር እንዴት ነው ማድረስ የምንችለው ብለን አየን። በሌላ በኩል ደግሞ ስታየው ቀጣሪውም ብዙ ለዲጂታል ለሆኑ ፕሮዳክቶች ቅርበት ስለሌለው፣ ያለው ቅርበት ደግሞ አብዛኛው በሶሻል ሚዲያ በኩል ስለሆነ ለሶሻል ሚዲያ ላይ አሰሪም ሰራተኛም ተገናኝተው ተነጋግረው እንዲሰሩ የሚደረግበት ፕሮዳክትን የሰራ ነው። እሱን ስናደርግ እስካሁን ድረስ ከሶስት መቶ ሺህ በላይ ስራ ፈላጊዎች እኛ ፕሮዳክት ላይ ተመዝግበው ስራ እያገኙ ይገኛሉ። ከዛ ውጭ ደግሞ በአስራ አምስት ሺህ ድርጅቶች እኛ ጋር ተመዝግበው ሰራተኞችን እያገኙ ነው ያሉት። ከዛ ውስጥ ከሰባ ሺህ በላይ የተረጋገጠ ስራ ያገኘ ሰው አለ። ያ ደግሞ ለእኛ በጣም ትልቅ ኢምፓክት ብለን የምናየው እና እስካሁንም እንድንሰራበት የገፋፋን ነገር እሱ ነው። እንግዲህ ማህበራዊ መገናኛዎችን ሰዎች ስራ የሚያፈላልጉባቸው መንገዶች ለማድረግ ቀጣሪዎችም ደግሞ ሰራተኞችን እንዲያገኙ የሚያስችላቸው ድልድይ እያደረጋችሁ ነው ማለት ነው። በአሰራራችሁ ልክ ነው። ዋናው ነገር ምንድን ነው፣ እኛ ምንድን ነው ያለው፣ ማርኬቱ ላይ ያለው እንቅስቃሴ ምንድን ነው በማለት ነው እንጂ ወደዚህ ይሄድልን ብለን የምንገፋው ነገር የለም። ከምናየው ነገር ደግሞ ሰው ማህበራዊ ሚዲያ በጣም ተጠቃሚ ነው ለጥሩም ለመጥፎም እኛ ደግሞ ምንድን ነው አንድ ሰራተኛ ለምሳሌ ወይም አንድ ተመራቂ ለመጀመሪያ አመት ስራ ካላገኘ ከዛ በኋላ ስራ መፈለግ ኮምፕሊት ሊያቆማል። እና ያንን ችግር ደግሞ ልንፈታ ያሰብ ነው ሁሌ በማህበራዊ ሚዲያ ያለውን እንቅስቃሴ ላይ እያለ ጎን ለጎን ደግሞ ስራ ማፈላለጉን አብረው እንዲሄዱ እናደርጋለን። ከዛ ውጭ ደግሞ ከቀጣሪ በኩል ደግሞ በጣም አድካሚ ቀን ያሳልፋሉ። አድካሚ የሆኑ ስራዎችን ነው። አብዛኞቹ እኛ ጋር የሚጠቀሙት ድርጅቶች ራሳቸው ባለቤቶቹ ናቸው፣ እንደ ማናጀር ሆነው እየሰሩ ያሉት እና በዛ መካከል ያለውን ሁለቱንም ጋር ለማስታረቅ ነው የሞከርነው። ያ ማስታረቅ ደግሞ ምንድን ነው ስራ የግድ በጣም ትራዲሽናል በሆነ ወይም ለተማረ ሰው ብቻ ሳይሆን የተወሰነ በማህበራዊ ሚዲያም በዲጂታልም የተወሰነ እውቀት ያለው ሰው ቀጥታ ስራ የሚያገኝ የሚገኝበትን አጋጣሚ ነው የፈጠርንላቸው እና አዎ ማህበራዊ ሚዲያ ላይ ያለውን አድቫንቴጅ በደንብ ና የተጠቀምበት። ማህበራዊ መገናኛ በጣም ትልቅ ስፍራ ከመሆኑ የተነሳ ብዙ አዋኪ ነገሮችም ይከናወኑበታል። ወጣቶች ከዛ ይልቅ የእናንተን የመሰለ አውታርን እንዲከተሉ የማሳመኑና የመሳቡ ሂደት ምን ያክል ፈታኝ ነበረ? አዎ ፈታኝ ነበረ። መጀመሪያ አካባቢ ለምሳሌ ድርጅታችንን መንቀሳቀስ ሲጀምር የተወሰነ ተከታይ ስለነበረው ቀጥታ ወደ ቢዝነስ ቀይሩትና አድቨርታይዝ አድርጉ ተብለን ነበረ። አድቨርታይዝ ማድረግ ያልፈለግንበት እና እስካሁን ድረስም አድቨርታይዝመንት ያለቀቅንበት ምክንያት ምንድን ነው? ተከታዮቹ በአድቨርታይዝመንት እንዳይጨናነቁ እና እኛ ቻናል ላይ ሲገቡ ሁሌም ጥሩ የሆነ ኢንፎርሜሽን ወይም ጠቃሚ የሆነ ኢንፎርሜሽን ስራ የሚያገኝበትና ፕሮዳክቲቭ የሆነ ህይወታቸው የሚመርበትን እንዲሁም በጣም ብዙ ጥረናል። በዛ ምክንያት ደግሞ ከብዙ እንትኖች ዳይሬክሽኖች ቻሌንጅ ያጋጥመናል። ያ አንደኛው ቢንግ አሁን ያው ፋይናንሻሊ ብዙ ሉዝ ያደረግንበት ምክንያት ነው ያለው። ምክንያቱም አድቨርታይዝመንት ብንሰራ የምናገኝበትን ገንዘብ እንትን አድርጎብናል። ግን እኛ ደግሞ ለኢምፓክት እየሰራንም ስላለን እና ቆይቶም ኤክስፔክት የምናደርገው ፕሮፊት ስለነበረ በዛ ምክንያት አሁን ያለው ብዛት ያለው ጩኸት ያለው ማህበራዊ ሚዲያን ትንሽ እኛ ጋር ሰው ሲመጣ ትሊስት ቀዝቀዝ ያለ ሁሌም ፕሮዳክቲቭ የሆነ እና ለህይወት የሚጠቅም የሆኑ ኦፖርቹኒቲዎች ያለበት ቦታ እንዲሆን በጣም ብዙ ጥረት አድርገ ነው። እኛ ጋር በሚገርም ሁኔታ ከሀምሳ ፐርሰንት በላይ ሰዎች ሜሴጆቹን እያንዳንዱን አብርተዋል። ስለዚህ ከሌላ ሰው በተሻለ እኛ ጋር ዲስትሪቢዩት እንዲያደርግ እና ያንን ትረስት መፍጠር ችለናል እና ያንን ትረስት ለመፍጠር ኦፍኮርስ ብዙ ጊዜ ፈጅቶብናል። ግን ዋጋ ብንከፍልበትም በጣም ግን ጥሩ ሆኖ አግኝተነዋል። መልካም። እንዲህ ማህበራዊ መገናኛዎችን የሰው ህይወት ለመቀየር ከሚጠቀሙ ወጣቶች መካከል እናንተን ለአብነት መጥቀስ ተችሏል እና እናንተን የመሰሉ ሰዎች እንዲበራከቱ፣ እናንተን የመሰሉ ጅምር ተቋማትም እንዲጠናከሩ ምን አይነት ድጋፍ ሊደረግ ይገባል ብለህ ትመክራለህ? እንደ ሀገር መጀመሪያ ፖሊሲ መስተካከል አለበት። ይህ ማለት ምንድን ነው? አሁን ለምሳሌ ስራ እና ሰራተኛ ገናኝ ህጉ ራሱ ብዙ ፍሌክስብል አይደለም ያ ምን ይፈጥራል? አዳዲስ ሀሳቦችን ይዘው የሚመጡ ሰዎች ኢቭን ገና ብዙ ነገር ሶልቭ ማድረግ የሚችሉ ሀሳቦች በህጉ ምክንያት ሊሚት እንዲደረጉ ይደረጋል። እና ያ ነገር ደግሞ ቢቀየር እና ፖሊሲው ላይ በተለይ ዲጂታል ላይ ያሉት መገናኘቶች የሆነ ከቨሬጅ ቢኖራቸው ፖሊሲው ከመከልከል የተሻለ ሞር ሌሎች ሰዎችም ገብተውበት ቢሰሩበት እና ሁሉንም ግን አቃፊ የሆነ ህግ ቢኖረው የተሻለ ነው ብለን እናስባለን። ምክንያቱም እኛ በምንሰራበት ሁኔታ ላይ ሰፖርት የሚያደርገን ህግ ቢኖር ኖሮ እስካሁን ያለንበትን ፕሮግረስ ሞር የተሻለ መሆን ይችላል ብለን እናስባለን። ከዛ ውጪ ደግሞ በዲጂታል የሚሰሩ ማጭበርበሮች የእኛን ስራ በጣም ጎድተውታል። ያ የጎዱበት ምክንያት ምንድን ነው? በሰው እምነት ማጥፋት በጣም እየመጣ ሊያመጣ ይመጣለው። በጣም ብዙ ማጭበርበሮች ሲኖሩ እና እነዛ ማጭበርበሮች ደግሞ የሚገታ ህግ ባልኖረ ቁጥር እኛንም እየተቸገረን እንመጣለን። መጀመሪያም አካባቢ ተቸግረን ከነበርበት አንደኛው ነገር ምንድን ነው፣ ሰው ለምሳሌ የስራ ማስታወቂያ ያወጣና ማስታወቂያው ላይ መሳተፍ የሚፈልጉ ሰዎችን የምዝገባ ክፍያ በማለት ከሰዎች ገንዘብ ይዞ መጥፋት፣ እንደነዚህ አይነት ችግሮች ነበሩ። ስልክ ቁጥራቸው ቢኖረንም አድራሻቸው ቢኖረንም የሚያቅፍ ህግ የለም እነሱን ወደ ህግ የምናቀርብበት። ለብዙ ሰዎች ደግሞ በድፍረትም ስራውን ሰርቼ ችግር የሚፈጥሩ አጨዋዋሪዎች ቢኖሩም ፕላትፎርሙ ላይ ወደ ህግ ማቀርብበት መንገድ አለኝ ብሎ ካሰበ የተሻለ ነው ብዬ አስባለሁ። ከዛ ውጪ ዲጂታል የሆኑ ፕሮዳክቶች ላይ ያለው ኢንቨስትመንት በጣም አናሳ ነው። የተሻለ ኢንቨስትመንት ወደዚህ ቦታ እንዲመጣ በፖሊሲም ሰፖርት ቢደረግ፣ በባንኮችም በኩል ሰፖርት ቢደረግ እነዚህ አይነት ፕላትፎርሞች እንግዲህ እኛ ከሶስት መቶ ሺህ በላይ ሰራተኛ ስራ ፈላጊ እና ከአስራ አምስት ሺህ በላይ ድርጅት ተገናኝቶ የሚሰራበት ነው። አሁን ትርፋማ ድርጅት ነው፣ ግን ባንክ ላይ ሄጂ ልበደርብል ወይም ኢንቨስትመንት ሰላም ላገኝብን ይህንን እንደ አሴት የሚታይበት ሁኔታ የለም እና እንደነዚ አይነት ሀሳቦችን የሚንቀሳቀስ ቢዝነስም እንደ ቢዝነስም እንደ ሀሳብም ሰፖርት የሚደረግበት መንገድ ቢገኝ በጣም ጥሩ ነው ብዬ አስባለሁ። በጣም አመሰግናለሁ። ስመኝ ታደሰ ፍሪላንስ ኢትዮጵያ ዋና ኃላፊ ነህ። ፍሪላንስ ኢትዮጵያ ወጣቶች ከስራ ጋር እንዲገናኙ የሚያደርግ ተቋም እንደሆነ ሰምተናል። ስለ ተቋሙ መረጃ ስለሰጥህን በእጅጉ አመሰግናለሁ። እኔም አመሰግናለሁ። ጋቢናቪ ኦኤ ይቀጥላል። ከአሜሪካ ድምጽ የቀድሞው የዩናይትድ ስቴትስ ብሔራዊ ጸጥታ አማካሪ ና የውጭ ጉዳይ ሚኒስቴር ሄንሪ ኪሲንጀር አርፈዋል። ስለ አወዛጋቢው የሙያዊ ህይወታቸው ቆንጅታ እየተነግረናለች። በትውልድ ስማቸው ሃይንዝ አልፍሬድ ኪሲንጀር ሄንሪ ኪሲንጀር እንደ አውሮፓውያን የዘመን አቆጣጠር በ1923 ዓ ም ግንቦት 27 ቀን ጀርመን ፉርት ከተማ ላይ ነው የተወለዱት። እንደ አውሮፓውያን የዘመን አቆጣጠር በ1938 እሳቸውና የአይሁድ እምነት ተከታዩ ቤተሰባቸው ናዚዎችን ሸሽተው ወደ ዩናይትድ ስቴትስ ተሰደዱ። በሁለተኛው የዓለም ጦርነት የዩናይትድ ስቴትስ የጦር ሰራዊትን ተቀላቀሉ። ኪሲንጀር ከዚያም ሃርቫርድ ዩኒቨርሲቲ ገብተው ከተማሩ በኋላ በዚያው ዩኒቨርሲቲ መምህር ሆኑ። በ1969 የወቅቱ ፕሬዚደንት ሪቻርድ ኒክሰን ኪሲንጀርን የብሔራዊ ጸጥታ አማካሪያቸው አድርገው ከሾሟቸው በኋላ አስከትለው የውጭ ጉዳይ ሚኒስትርነቱን ጨመሩላቸው። በዚህም ኪሲንጀር ሁለቱንም ስልጣኖች ደርበው በመያዝ የመጀመሪያ ሰው ሆነዋል። የውጭ ፖሊሲ ከግብረ ገባዊ ይልቅ በተጨባጭ ስራ ላይ ሊውሉ በሚችሉ ውሳኔዎች ላይ መመስረት አለበት በሚለው አቋማቸው በሚያቀነቅኑት ሪል ፖሊቲክ በሚባለው አመለካከታቸው ይታወቁ ነበር። ኪሲንጀር ኤረን ዴቪድ ሚለር በበርካታ የሪፐብሊካንና የዲሞክራት አስተዳደሮች በተደራዳሪነት አገልግለዋል። ከሄንሪ ኪሲንጀር ጋር ግን አልሰሩም። ነቃፊዎቻቸው ክፉ፣ ጨካኝ ሰው ናቸው ብለው ይከራከራሉ። በካምቦዲያ በካምቦዲያና ላኦስ በሰባዎቹ መጀመሪያ ዓመታት ባንግላዴሽን በሚመለከት በነበሯቸው ፖሊሲዎች በጦር ወንጀለኝነት ተጠያቂ መደረግ ያለባቸው ሰው ናቸው ብለው የሚከራከሩም አሉ። ይሄ ሌሎችንም አሜሪካውያን መሪዎችን ሊመለከት የሚችል ነው። ያም ሆነ ይህ ኪሲንጀር ዲፕሎማሲን በሚመለከት ልዩ ተጽዕኖ የነበራቸው ሰው መሆናቸው ሀቅ ነው። ኪሲንጀር ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ1969 ዓመተ ምህረት በካምቦዲያ ና በላኦስ ላይ ስላካሄደችውና የቬትናምን ጦርነት ስላቀጣጠለው የአየር ድብደባ ለዩናይትድ ስቴትስ ምክር ቤት ሳይገልጹ ቀርተዋል። ያም ቢሆን ጦርነቱ እንዲቆም በተደጋጋሚ ከሰሜን ቬትናሙ ከለዱክ ቶ ጋር የተገናኙ ድርድር ያካሄዱ ሲሆን በዚህም ሁለቱም በ1973 የኖቤል የሰላም ሽልማትን ለማሸነፍ በቅተዋል። ለዱክ ቶ ግን ሽልማቱን ለመቀበል ፈቃደኛ አልነበሩም። ኪሲንጀር በ1972 ከቻይና ጋር በመነጋገር የወቅቱ ፕሬዚደንት ሪቻርድ ኒክሰን ኮሚኒስቲቱን ሀገር በመጎብኘት ከሊቀመንበር ማኦ ዜዶን ጋር እንዲገናኙ አመቻቹ። እናም ኒክሰን ያቺን ሀገር የጎበኙ የመጀመሪያ የአሜሪካ ፕሬዚደንት ሆኑ። ይህ ከሄንሪ ኪሲንጀር ዋና ዋና ክንዋኔዎች አንዱ ቢሆንም በማሳቹሴትስ ዩኒቨርሲቲ የዓለም አቀፍ ግንኙነቶች ተባባሪ ፕሮፌሰሩ ጄረድ ሃይንስ ግን የተለየ አመለካከት ነው ያላቸው። ኪሲንጀርን ራሳቸውን ማስተዋወቅ ላይ በጣም ጎበዝ ነበሩ ይሏቸዋል። በተከታታይ በመመላለስ ያካሄዱት በነበረው የዲፕሎማሲ አሰራራቸው የዲፕሎማሲን ጽንሰ ሐሳብ ቀይረውታል። ትልቅ ትኩረት የሚሰጠው ጉዳይ አድርገዋል። ደስ የሚልና የሚስብ ነገር አድርገውታል ማለትም ይቻላል። ስለዚህም ያ ስመ ጥር የውጭ ፖሊሲ ሰው አድርጓቸዋል። ያን ስማቸውን ገለጥ ገለጥ አድርገን ውስጡን ከተመለከትን ግን ያላቸው የውጭ ፖሊሲ ታሪካቸው ዩናይትድ ስቴትስን ይህ ነው በሚባል ደረጃ የጠቀመ እንዳልነበረ እናያለን። ሄንሪ ኪሲንጀር ከፕሬዚደንት ኒክሰን በኋላ የተከተሉትን ፕሬዚደንቶች በሙሉ፣ ፕሬዚደንት ባይደንንም ጭምር ሁሉንም አማክረዋል። ባይደን ግን ወደ ዋይት ሀውስ ጽህፈት ቤታቸው ወደ ኦቫል ኦፊስ ጋብዘዋቸው አያውቁም። የአሜሪካ ካቶሊክ ዩኒቨርሲቲው የታሪክ ፕሮፌሰር ማይክል ክሪሜጅ ኪሲንጀር ለዓመታት በዘለቀው ተጽዕኖ ፈጣሪነታቸው ወደር እንደሌላቸው ይናገሩላቸዋል። ያን ይበሉ እንጂ ታዲያ ሪል ፖሊቲክ የተባለው እሴቶችን የማያገናዝብ ሙሉ በሙሉ ጥቅም ተኮር የሆነው የኪሲንጀር ፍልስፍና በአሜሪካ የውጭ ፖሊሲ ገኖ ዋናውን ቦታ ተቀዳጅቷል ብለው እንደማያምኑ ነው የሚያስረዱት። ትልቁ የአሜሪካ የውጭ ፖሊሲ ጉልበት ለዘብተኛ ዓለም አቀፋዊነት ወይም ዊልሰናዊነት የሚባለው መሆኑን እሳቸው ራሳቸውን በሚገባ የሚረዱት ይመስለኛል። ስሙ የተወሰደው ከፕሬዝደንት ውድሮው ዊልሰን ነው። ሊግ ኦፍ ኔሽንስን የመሰረቱትና ዓለምን ለዲሞክራሲ ምቹ እናደርጋት በሚል መርሆ በአንደኛው የዓለም ጦርነት የተዋጉት ፕሬዚደንት ዊልሰን ነበሩ። በእርግጥም ዋናው የአሜሪካ የውጭ ፖሊሲ ባህል እሱ ነው። ኪሲንጀር ደግሞ ያንን ይቃወሙ ነበር። ከዚያ አኳያ ሲታይ ታዲያ የእሳቸው አመለካከት በምንም መልኩ አሸናፊ የነበረ አይመስለኝም። ኪሲንጀር አምናም ማለት እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ ዩክሬን ሩሲያ ወረራዋን ታቆምላት ዘንድ ግዛቷን ቆርሳ ለመስጠት መዘጋጀት ይኖርባታል የሚል ነገር መናገራቸው ተጨማሪ ውዝግብ አስነስቶ እንደነበረ አይዘነጋም። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላቸው የምትገኙት። ቀጣዩ ዘገባ ደግሞ በሞስኮ ስለተሰረቁ የዩክሬን ሕጻናት ይነግረናል። ዴኒስ ብሬዥኒ እንደተናገረው ባለፈው ዓመት ጥቅምት ወር ትምህርት ቤታቸው ተማሪዎችን ክራይሚያ ውስጥ ወደሚደረገው የበጋ ወቅት የጤና ካምፕ እንዲሄዱ ሲያስገድድ ክራይሚያ በሩሲያ ቁጥጥር ስር ነበረች። ዘ ስኩል ወርከርስ ፎርጅድ ዶክመንትስ ፎር ጎይንግ ቱ ዘ ካምፕ ቢኮዝ ማይ ፓረንትስ ዲድንት ሳይን ኤኒ ፐርሚሽን። ወደ ካምፑ ለመሄድ የትምህርት ቤቶቹ ሰራተኞች ሰነዶችን ማጭበርበር ነበረባቸው፣ ምክንያቱም ወላጆቼ ፈቃደኝነታቸውን በመግለጽ አልፈረሙም። ያኔ ብሬዥኒ የ17 ዓመት ወጣት ነበር። የአካባቢው ሰራተኞች ለተማሪዎቹ የፕሮፓጋንዳ ትምህርት መስጠት የጀመሩት ገና ከካምፑ እንደደረሱ ወዲያውኑ እንደነበር ይናገራል። They said Russia was better, that it would seize the territories of Ukraine and that Ukrainians were its slaves. And if they found Ukrainian paraphernalia, they said, ወይም በጫጭ ቀው ይጥሉታል። በካምፑ ከአራት ወራት ቆይታ በኋላ ብሬዥኒ በሌላ የክራይሚያ ከተማ በሚገኝ ኮሌጅ እንዲማር መገደዱን ይገልጻል። አንድ ጊዜ ግንቦት ወር ውስጥ ጓደኛ ስልክ ደውለልኝ፣ ልጆችን ወደ ቤት የሚመልስ ዩክሬንን እናድን የተሰኘ ድርጅት እንዳለ ነገረኝ። ስልክ ደወልኩላቸውና ወደ ቤት መሄድ እንደምፈልግ ነገርኳቸው። ወላጆቼን ለአስር ወራት አላዩቸውም ነበር። በዩክሬን አድን እርዳታ አማካኝነት የጓደኛው እናት ብሬዥኒን ከክራይሚያ ይዘውት ወጡ። ምክንያቱም የአካል ጉዳተኛ የሆኑት ወላጆቹ ጉዞውን ማድረግ አልቻሉም። የእርዳታ ቡድኑ ልክ እንደ መንግስት የዩክሬን ልጆችን ወደ ቤታቸው ለመመለስ ከሚሰሩ ለትርፍ ያልተቋቋሙ የዩክሬን ድርጅቶች መካከል አንዱ ነው። ድርጅቱ 13 የተለያዩ ተልዕኮችን በመፈጸም ከ200 በላይ የሚሆኑ በህገወጥ መንገድ በሩሲያ የተባረሩ ወይም የተፈናቀሉ የዩክሬን ህጻናትን መመለሱን ገልጿል። እያንዳንዱ አንዱን ተልእኮ ለመፈጸም የአንድ ወር ዝግጅት እንደሚያስፈልግ የዩክሬን አድን ጠበቃ ሚሮስላቭ ካርቼንኮ ይናገራሉ። ስናየመስ በመጀመሪያ ሁሉንም ሰነዶች እናዘጋጃለን። ከዛም በሚያስፈልጉት ነገሮች ሁሉ ላይ በመስራት የተሻለውን መንገድ እንወስናለን። ድንበሩን በየትኛው መሻገሪያ ነጥብ እና በየትኛው ሰዓት ውስጥ መሻገር እንዳለብን እናያለን። ጥቃቅን ነገሮችን እንኳን ሳይቀር ማየት አለብን። በኪየቭ የሚገኘው የዩክሬን የክልሎች የሰብአዊ መብቶች ማዕከል እንደገለጸው ሩሲያ ከ8 ሺ በላይ የዩክሬን ሕፃናትን እንደ ብሬዥኒ የጤና ካምፖች ተብለው ወደሚጠሩት ማዕከሎች እንዲገቡ አስገድዳለች። ከእነዚህ አብዛኞቹ ሕፃናት የት እንዳሉ ባለሥልጣናቱ እስካሁን እንደማያውቁ ማዕከሉ ተናግሯል። በዩክሬን የሰብአዊ መብቶች የቀደመውን ዘገባ ያስደመጠንን ደረጀ ደስታን አመሰግናለሁ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙን ስዩም በመስተንግደው፣ ኤልያስ አስማሪ ደግሞ በድምፅና በምስል ምህንድስና አብረናችሁ ነበር። መልካም ምሽት ይሁንላችሁ።